ጋቢና ቪኦኤ ሰላም፣ ሰላም እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከጽዮን ግርማ ጋር አብረናችሁ እናመሻለን። ሰላም፣ እንደምናመሻችሁ በዛሬው ዝግጅታችን አቶ አንዳርጋቸው ጽጌ ከእስር ተፈቱ። ይህንም በተመለከተ የአርበኞች ግንቦት ሰባት የፖለቲካ ጉዳዮች ምክትል ኃላፊ አቶና ምን አንዳርጋቸውን ምላሽ እንዲሰጡን ጠይቀናል። ጥሩ ጅምር ነው ብለን እናምናለን። ነገር ግን ከዚህ በፊትም የተከሰሱ በርካታ የንቅናቄያችን አመራሮች፣ እንዲሁም ሌሎች ታጋዮች የፖለቲካ ፍርድ እንደዚሁ እንዳሁኑ አይነት የተካሄደባቸው አሉና እነኚህም እንደሚሰረዙና ውድቅ እንደሚሆኑ አጠቃላሚ የጸረ ሽብር ህግና ሌሎችም አፋኝ ህጎች እንደሚሰረዙ ተስፋ እናደረጋል። የአርበኞች ግንቦት ሰባት ከፍተኛ አመራር የፖለቲካ ጉዳዮች ምክትል ኃላፊ አቶ ናምን ዘለቀን ነበር የሰማችሁት። የኦሮሚያ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሀመድ ክስ በመቋረጡ የሚሰጡትን አስተያየት ጠይቀናቸው ነበር። ድርድር ይሻላል ብለው ጠከር ያለ አቋሚ የመጡ ግለሰቦች ወደ አመራር በመምጣታቸው ይህ ነገር ሊሳካ የተቻለበት ሁኔታ ነው ያለው። ስለዚህ ጥሩ ዜና ነው። ሁሉንም ከዝግጅቶቻችን ታገኛላችሁ። በፌስቡክ አቶ የአማሪክ ላይ አስተያየቶቻችሁን ካሁን ጀምሮ መቀበል ጀምረናል። አድርሱን። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ዜና እናስቀድም አጠር ላሉ የምሽቱ ዜናዎቻችን ደግሞ ተመልሰን መጥተናል። አቶ አንዳርጋቸው ጽጌን ጨምሮ አምስት መቶ ሰዎች ክሳቸው ተቋርጦ ከእስር መለቀቃቸው ታውቋል። አቶ አንዳርጋቸውም ማምሻውን ወላጆቻቸው ቤት ገብተው ከፍተኛ አቀባበል ተደርጎላቸዋል። በሌላ ዜና ደግሞ ሰሞኑን የክስ መዝገባቸውን እንዲቋረጥ ከተወሰነው አንድ መቶ ሰላሳ ሰባት ግለሰቦችና ድርጅቶች ውስጥ የግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋና የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሐመድ እንደዚሁም ሰዓትና ኦኤምኤን ቴሌቪዥን እንደሚገኙበት ጠቅላይ አቃቤ ሕግ አስታውቋል። አድማጮች የሁለቱን ዜናዎች ዝርዝር ከዜናው በኋላ በሚኖረን ጊዜ ይዘን እንመለሳለን። በዩናይትድ ስቴትስ ኃይሎች የሚታገዙት የአፍጋኒስታን ኃይሎች በምስራቃዊ ናግሃር ክፍለ ሀገር ዘጠኝ ሲቪሎችን ገድለው ሌሎች ስምንትን ደግሞ አቁስለዋል ተብለው ተወነጀሉ። ልዩ ሲቪሎቹ በሲቪሎቹ ላይ ጥቃት ያደረሱት በስህተት የእስላማዊ መንግስት ቡድን ተዋጊዎች መስለዋቸው መሆኑም ተገልጿል። ከጥቃቱ ሰለባዎች መካከል የሚበዙት የአፍጋኒስታን የመውሰኛ ምክር ቤት ሊቀመንበር ቤተሰብ አባላት መሆናቸውን የክፍለ ሀገሩ አስተዳደር ቃል አቀባይ ለቪኦኤ ገልጸዋል። ስለ ጉዳዩ ምርመራ የተከፈተ መሆኑን ቃል አቀባዩ ጨምረው ገልጠዋል የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ሊያደርጉት ስለታቀደው ጉባኤ የሚወያዩ ከፍተኛ የሰሜን ኮሪያ ባለስልጣን ኒውዮርክ እንደሚገቡ ፕሬዚዳንቱ አረጋገጡ። ሚስተር ትራምፕ ዛሬ በትዊተር ገጻቸው ባወጡት ቃል የሰሜን ኮሪያ ምክትል ሊቀመንበር ኪም ያንግ ተጠናቋቸዋል በአሁኑ ወቅት ወደ ኒውዮርክ እየተጓዙ ናቸው ብለዋል። ከዚህ የፕሬዝዳንቱ ቃል በሰዓታት ቀደም ብለው የወጡ የዜና ዘገባዎች የሰሜን ኮሪያ ገዢ ፓርቲ ምክትል ሊቀመንበርና የቀድሞ የወታደራዊ ስለላ ኃላፊ ኪም ዮንግ ቾንግ አውሮፕላን ማረፊያ እንደነበሩ ተናግረዋል። ነገረቡ ወደ ኒውዮርክ ለመብረር እቅድ ያላቸው መሆኑንም ደግሞ የደቡብ ኮሪያ የዜና አገልግሎት ዩሃምፕ ዘግቧል። በስተ መጨረሻም ዛሬ ማክሰኞ ፓሪስ ላይ የተሰበሰቡት የሊቢያ ተቀናቃኝ መሪዎችና ከ20 በላይ የሚሆኑ የአገር ዲፕሎማቶች በጦርነት የዳሸቀችው ሀገር የዘንድሮ የአውሮፓውያን ዓመት መጨረሻ ምርጫዎች ማካሄድ እንዳለባት በመርሆ ተስማምተዋል። የፓሪሱ ጉባኤ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮ የሊቢያ ሰላም እንዲሰፍን ለሁለተኛ ጊዜ ያደረጉት ጥረት መሆኑ ነው። በተባበሩት መንግስታት ድርጅት የሚደገፈው የትሪፖሊው መንግስት መሪ ፋየዝ አልሳራጅ፣ የጦር ሰራዊታቸው ምስራቅ ሊቢያን የሚቆጣጠረው የሰባ አምስት ዓመቱ ሀሊፋ ሀፍታርና የመቀመጫውን ምስራቅ ሊቢያ ያደረገው ፓርላማ አፈ ጉባኤ ሀገሪቱ እንደ አውሮፓውያን ዘመን አቆጣጠር በ2010 ቀን ፕሬዚዳንታዊ ምርጫና የምክር ቤት ምርጫ መካሄድ እንዳለባቸው መወሰናቸውን የፈረንሳይ ባለስልጣናት ገልጠዋል። አድማጮች ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቤና ቪኦኤ ሌስ ፕሮስ አድማጮች፣ ቀዳሚው ዘገባችን አልደረሰም። አቶ አንዳርጋቸው ጽጌን ጨምሮ አምስት መቶ ሰዎች ክሳቸው ተቋርጦ ከእስር መለቀቃቸው ታውቋል። አቶ አንዳርጋቸው ማምሻውን ወላጆቻቸው ቤት ገብተዋል። መለስካቸው አመሃ እዛው በስፍራው ተገኝቶ አቶ አንዳርጋቸው ጽጌን ማነጋገሩን ገልጾልናል። ዘገባው እንደደረሰልን ይዘን እንመለሳለን። በሌላ ዜና ደግሞ ሰሞኑን የክስ መዝገባቸው እንዲቋረጥ ከተወሰነው 137 ግለሰቦችና ድርጅቶች ውስጥ የግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋና የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሐመድ እንደዚሁም ኢሳትእና ኦኤምኤን ቴሌቪዥን እንደሚገኙበት ጠቅላይ አቃቤ ሕግ አስታውቋል። የጠቅላይ አቃቤ ሕግን ቃል አቀባይ በስልክ ያነጋገረው እስክንድር ፍሬው ተከታዩን ዘገባ አድርሶናል። የዚህ መረጃ መነሻ ባለፈው ቅዳሜ የፌዴራሉ ጠቅላይ አቃቤ ሕግ የሰጡት መግለጫ ነው። ጠቅላይ አቃቤ ሕጉ በዚሁ መግለጫ 567 ታራሚዎች ይቅርታ እንደተደረገላቸው አስታውቀዋል። ከመካከላቸው የልዩ ይቅርታ ተጠቃሚዎች መኖራቸውን ከነዚህም ውስጥ የግንቦት ሰባት ከፍተኛ አመራር አባል አቶ አንዳርጋቸው ጽጌ አንዱ መሆናቸውንም ገልጸው ነበር። ቆየት ብሎ ግን ሌሎች ዝርዝር ጉዳዮችን መውጣት ጀምረዋል። በዚህም መሰረት በሽብር ተከሰው መዝገባቸው በመጣራት ላይ የነበረ 137 ግለሰቦችና ድርጅቶች የዚህ ውሳኔ አካል መሆናቸውን ጠቅላይ አቃቤ ሕግ አመልክቷል። የጠቅላይ አቃቤ ሕግ ቃል አቀባይ አቶ ተስፋዬ ዓለምነው ማምሻውን በስልክ እንደገለጹልኝም የክስ መዝገባቸው እንዲቋረጥላቸው ከተወሰነው ግለሰቦች መካከል የግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋና የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጃዋር መሐመድ ይገኙባቸዋል። የኢትዮጵያ ሳተላይት ቴሌቪዥን ኢሳትና የኦሮሞ ሚዲያ ኔትወርክ ኦኤምኤን ደግሞ የክስ መዝገባቸው እንዲቋረጥላቸው ከተወሰነላቸው ድርጅቶች መካከል መሆናቸውን ቃል አቀባዩ ገልጸዋል። ሁሉም የተከሰሱት በሌሉበት ነው። አቶ አንዳርጋቸው ጽጌን ጨምሮ ክሳቸው የተቋረጠላቸውና ይቅርታ የተደረገላቸው ታራሚዎች ዛሬ ከሰዓት ከማረሚያ ቤት መውጣት መጀመራቸውንም አቶ ተስፋዬ ተናግረዋል። እስረኞቹን መፍታት የተጀመረውም የጠቅላይ አቃቤ ሕግ ትእዛዝ ለማረሚያ ቤቱ በመላኩ ነው ብለዋል። አቶ አንዳርጋቸውም ሆነ ይቅርታ የተደረገላቸው ሌሎቹ ታራሚዎች እስከዛሬ ያልተፈቱት ይሄው የወረቀት ስራ እስኪጠናቀቅ መሆኑንም ቃል አቀባዩ ገልጸዋል። ትናንት በቃሊቲ ማረሚያ ቤት ሲገቡና ሲወጡ የታዩትም የታራሚዎችን አያያዝ ለመመልከቱ መደበኛ ስራ የተጓዙ የእኛ መስሪያ ቤት ተሽከርካሪዎች ናቸው ብለዋል። የጠቅላይ አቃቤ ሕጉ ቃል አቀባይ ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። የኢትዮጵያ መንግስት በግንቦት ሰባት ሊቀመንበር፣ በኢሳት ቴሌቪዥን፣ በኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ላይ መስርቶ የነበረውን ክስ ማቋረጡን ተከትሎ ከድርጅቶቹ ምላሽ ይዘናል። በቅድሚያ ከአርበኞች ግንቦት ሰባት ከፍተኛ አመራርና የፖለቲካ ጉዳዮች ምክትል ኃላፊ አቶ ነአምን ዘለቀ ንስማ ሄኖክ ሰማግዜር ነው ያነጋገራቸው የወንድማችን የጓዳችን የአቶ ህጌ መፈታት ለንቅናቄያችን አባላት፣ ደጋፊዎች እንዲሁም በአጠቃላይ ለፍትህና ለነጻነት ሲታገል መስዋዕት ሲሆን ለነበረው የኢትዮጵያ ህዝብ ሁሉ ከፍተኛ ደስታ እና ተስፋንም የፈነጠቀ ነው ብለን እናምናለን። ይሄ ትልቅ ጅምር ነው። የእሱ መፈታት ከፍተኛ መነቃቃትን ፈጥሮልናል ለሁላችንም። ዛሬ ነው እንግዲህ መፈታቱን እና ቤቱ መግባቱን ያረጋገጥ ነው። ከዚህም በተጨማሪ የኢትዮጵያ ጠቅላይ አቃቤ ሕግ በፓርቲያችሁ መሪ በዶክተር ብርሃኑ ነጋ እንደዚሁም ደግሞ በኢሳት ቴሌቪዥን ሌሎችም የቴሌቪዥን ጣቢያዎችና መሪዎችን ጨምሮ በፍርድ ቤት የቀረቡ ክሶችን እንደሰረዘ አስታውቋል። ይህንንስ በተመለከተ ያላሽ ፓርቲያችሁ ያለው ምላሽ ምንድን ነው? አሁንም ጥሩ ጅምር ነው ብለን እናምናለን ነገር ግን ከዚህ በፊትም የተከሰሱ በርካታ የንቅናቄያችን አመራሮች፣ እንዲሁም ሌሎች ታጋዮች የፖለቲካ ፍርድ እንደዚሁ እንዳሁኑ አይነት የተካሄደባችኋል እና እነኚህም እንደሚሰረዙ እና ውድቅ እንደሚሆኑ በአጠቃላይ የጸረ ሽብር ሕግ እና ሌሎችም አፋኝ ሕጎች እንደሚሰረዙ ተስፋ እናደረጋለን። ይሄ ጥሩ ጅምር ነው። ጥሩ ጅምር ነው ከማለት ባለፈ ተጨባጭ የፖለቲካ ውይይት እንደሚታወቀው ፓርቲያችሁ በሰላማዊ ድርድር የማይሆን ከሆነ በኤርትራም እንደዚሁ ጦር አሰማርታችሁ በማሰልጠን ትጥቅ ትግል ድረስ ለመሄድ ርዮት ያለው ፓርቲ ስለሆነ ይህንን እንደው በተጨባጭ የፖለቲካ ለውጥ ምን ያመጣል ብላችሁ ታስባላችሁ? ጥሩ ጅምር ነው ከማለት ባለፈ ጥሩ ጅምር ነው ከማለት ያለፈ እንግዲህ እንደሚታወቀው ኢትዮጵያ ውስጥ ሀያ ሰባት ዓመት ሰፍኖ የነበረው የመቃ ያፈና እና አምባገነን አገዛዝ ነው። ይህንን ለመለወጥ በአዲሱ ጠቅላይ ሚኒስትር እና ኢህአደጉ ውስጥ ባሉ የለውጥ ኃይሎች በእውነቱ ከፍተኛ ፍላጎትና ቁርጠኝነት ካለ እና ተጨባጭ እርምጃዎች እንዳሁኑ ከተወሰዱ እንዳልኩት ብዙ በርካታ አፋኝ ሕጎች አሉ። መዋቅራዊ ለውጦች መደረግ ያለባቸው አለ። ከሁሉም የፖለቲካ ኃይሎች ከእኛ ጋር ብቻ ሳይሆን ይሄ የኢትዮጵያ ሕዝብ ጥያቄ ስለሆነ ከሁሉም የፖለቲካ ኃይሎች ጋር ለመደራደር ብሔራዊ ለማድረግ ፍላጎት ካለ በእኛ በኩል ፈቃደኛ እንደሆንን በመግለጫም በይፋም አስተዋውቀናል። በቅርብ ቀናት በቅርብ ጊዜያት የቀረበላችሁ የውይይት ጥሪ አለ? የተለያዩ ከዚህ ቀደም የትጥቅ ትግል የሚያካሂዱ ኃይሎች ወደ አዲስ አበባ ሲገቡ ተመልክተናል እና ይህንም በተመለከተ ከእናንተ ፓርቲ ጋር በተጨባጭ የደረሰ እንወያይ ወይ ውይይት እንጀምር ጥሪ አለ? እኛ በሶስተኛ ወገኖች በየጊዜው ለመወያየት ይፈልጋሉ ከመንግስት ጋር የሚል ልዩ ልዩ ጥቆማዎች እናገኛለን። በተረፈ በ በግልጽ በቀጥታ ለእኛ የደረሰ ጥሪ የለም። ከዚህ በተጨማሪ እንግዲህ አቶ ናአምን በእናንተ በኩል ግን እንደ ቅድመ ሁኔታ ወደ አዲስ አበባ ለመመለስም ሆነ ውይይትም ይዞ በውጭም ሆኖ የፖለቲካ ኃይል ሆኖ በኢትዮጵያ የዴሞክራሲ ስርዓት ግንባታ ላይ ለመታገል ምንድን ናቸው መስፈርቶቻቸው? ኢትዮጵያ ውስጥ ምን ለውጥ ይምጣ በእኛ በተደጋጋሚ ይፋ እንዳረግ ነው። በተለይ አዲሱ ጠቅላይ ሚኒስትር ዶክተር አብይ ከመጡ በኋላ ኢትዮጵያን ለሀቀኛ ትክክለኛ ፋንክሽናል የሆነ የሚሰራ ዴሞክራሲያዊ ስርዓት ለማሸጋገር ከተፈለገ ተጨባጭ እርምጃዎች መወሰድ አለባቸው። ከነኚህም ውስጥ እንግዲህ በቀዳሚነት አሁን እንደተደረገው ሁሉንም የፖለቲካ እስረኞች አቶ አንዳርጋቸው ጽጌን ጨምሮ በየክልሉ በየቦታው የሚገኙ በብዙ ሺህ የሚቆጠሩ የፖለቲካ እስረኞችን መፍታት አንዱ ነው። ይሄንን በህዝብ ላይ የተጫነ አስቸኳይ ጊዜ አዋጅ ማንሳት ሌላው ነው። ከምርጫ ዘጠና ሰባት በኋላ የፖለቲካ ምህዳሩን ለማጥበብ መሰረታዊ በዚህ በራሱ በህገ መንግስቱ የሰፈሩትን ቤዚክ ወይም መሰረታዊ የሰብአዊና የፖለቲካ መብቶች ያፈነ የጸረ ሽብር የመያዶች፣ የነጻውን ፕሬስ ያፈኑ ህጎች መሰረዝ እንዲሁም ደግሞ አጠቃላይ የኢትዮጵያ ችግር ከዚህ ካለው ስርዓት ካለው ደግ ከኢህአዴግና ካለው መንግስት በላይ ስለሆነ ውስብስብ ስለሆኑ ፖለቲካ፣ ኢኮኖሚ ችግሮች ሀገሪቱ በሁሉም ባለድርሻዎች፣ በሁሉም የፖለቲካ ኃይሎች፣ በሁሉም ሲቪክ ኃይሎች ብሔራዊ ጉባኤ የሚያስፈልገውና በዚህ ላይ በጥልቀት ተዋይቶ የሀገሪቱን ፖለቲካዊ ችግሮች ለመፍታት የሚያስችል አቅጣጫ የሚያስፈልገው ነው። በዚህ መልኩ ነው መደረግ ያለበት። ይሄ የተናጠል ድርድር ብቻ ሳይሆን አጠቃላይ ሁሉን አቀፍ የሆነ የሁሉም ባለድርሻዎች የሚያደርጉት ብሔራዊ ውይይት እና መግባባት ወደዛ ወደ ምንፈልገው አቀኛ ዲሞክራሲያዊ ስርዓት ሊያሸጋገር የሚችለው እንግዲህ ያው እንደሚታወቀው በዚህ አገዛዝ ሁሉም ተቋማት የታፈኑበትና ሁሉም ተቋማት ለአንድ ፓርቲ ለአንድ የፖለቲካ ቡድን ስልጣን መጠበቂያ የሆነበት ይሄ የደህንነቱም የሰራዊቱም የፍትህ ተቋማት የነጻ የምርጫ ቦርድ እና በርካታ የሀገሪቱ ተቋማት የአንድን የፖለቲካ ቡድን የበላይነት የሀደግን የበላይነት የህወሓትን የበላይነት ያሰፈኑ ስለሆኑ እነኚህ ሁሉ መዋቅራዊ ለውጦች የሚያስፈልጋቸው ናቸው። በዚህ ከዚህ ጋር በተገናኘ የሚደረጉ ተጨባጭ እርምጃዎች እየገመገም እንሄዳለን ማለት ነው። እነኚህ ናቸው ወደ ሀቀኛ ዴሞክራሲያዊ ስርዓት እነኚህ ሲስተካከሉ የሚያሸጋግሩ። ይሄን ሁሉ ለማድረግ ግን ብሔራዊ ውይይት ያስፈልጋል። ሁሉም ባለድርሻዎች በሀገሪቱ ችግሮች ዙሪያ መወያየት አለባቸው። መዋቅራዊ ለውጦች መኖር አለባቸው። የተለያዩ እርምጃዎች መውሰድ አለባቸው። ይህን እንግዲህ ብሔራዊ ውይይቱ ላይ እነኝም በሰፊው ተወያይቶ ለሀገሪቱ የሚበጀው መፍትሔ ለማስቀመጥ ይቻላል ብለን እናምናለን። በጣም ነው የማመሰግነው። አቶ ነአምን ዘለቀ የአርበኞች ግንቦት ሰባት ከፍተኛ አመራር እና እንደዚሁም የፖለቲካ ጉዳዮች ምክትል ኃላፊ ናቸው። ለሰጡኝ ማብራሪያ አመሰግናለሁ። በጣም አመሰግናለሁ ሄኖክ፣ እንዲሁም ቮይስ ኦፍ አሜሪካ በማስከተል የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሐመድን ምላሽ ጠይቀናል። እንግዲህ የኢትዮጵያ መንግስት ከዚህ በፊት በትግሉ ጊዜ የሕዝባችንን ድምጽ ለማፈን እና እየደረሰ ያለውን ጭቆናና ሰቆቃ እንዳይወጣ ስለፈለገ ኦኤምኤንንም እኔንም ለማፈን በተለይ ደግሞ አገር ቤት ውስጥ ያሉ ዘጋቢዎቻችንና አድማጆቻችንን ለማስፈራራት በማሰብ በሽብር ከሶን ነበረ። የዚክን ሰላማ የህዝቡን ድምፅ ማፈን እኛንም አስበርግጎ ከስራ ውጭ ማድረግ ነበረ። ያ ስላልተሳካና በኃይል በኃይል መሄድ ስላልቻለ የህዝቡ ትግል ጠንክሮ በመሄዱ የቄሮ ጉልበት እየጠረከረ በመሄዱ ስርዓቱ በጉልበት ከመሄድ ይልቅ ወደ ሰላም እና ወደ ጠረጴዛ ዙሪያ ለመምጣት የተገደደበት ሁኔታ ነው ያለው። በዚህም ጋር ተያይዘው ብዙ ብዙ እስረኞች የተፈቱበት ሂደት አለ። አሁንም በሀሰት የተከሰስነውን እኔንም ሌሎችንም ግለሰቦች እንዲሁም ተቋማትን ክሱ እንዲቋረጥ ለማድረግ የተቻለበት ሁኔታ ነው ያለው። ስለዚህ የህዝባችን ትልቅ ውድል ነው። በመንግስትም ውስጥ ደግሞ ከጉልበት ይልቅ መወያየት፣ ከቡጢ ይልቅ ድርድር ይሻላል ብለው ጠንከር ያለ አቋም ይዞ የመጡ ግለሰቦች ወደ አመራር በመምጣታቸው ይህ ነገር ሊሳካ የተቻለበት ሁኔታ ነው ያለው። ስለዚህ ጥሩ ዜና ነው። እንደ መገናኛ ብዙሀን መሪነትስ ይሄ ለመገናኛ ብዙሀን ነጻነት የተለየ ሀሳብን በማስተናገድ ምን ሚና ይኖረዋል፣ የሚለውጠው ነገር አለ ወይ ብለህ ታስባለህ? ጥሩ ጅምር ነው ግን በቂ አይደለም። ኢትዮጵያ ውስጥ የመገናኛ ብዙሀን በነጻነት እንዳይሰሩ የሚያደርጉ ህግጋቶች እና አካሄዶች መወገድ አለባቸው። አሁን ያለው የአስቸኳይ ጊዜ አዋጅ መነሳት አለበት። የጸረ ሽብር ህጉ መነሳት መቻል አለበት። የፕረስ ህጉ መቀየርና ነጻ ፕረስ በሚያመች መተካት አለበት። የሲቪል ሶሳይቲ ህጎች ህጉ መነሳት አለበት እና እነዚህ ለነጻ ሚዲያ ለነፃ የፖለቲካና ማህበራዊ እንቅስቃሴ እንቅፋት የሆኑ ጋሬጣ የሆኑና ለአምባገናዊ አካሄድ ድጋፍ ሲሰጡ የነበሩ ህጎችና አሰራሮች መነሳት አለባቸው። እነዚህ ስራዎች ከተነሱ፣ ግጋቶች ከተነሱ ነጻና ገለልተኛ የሆነ ሚዲያ ማቋቋምና መስራት ይቻላል። ለሀገሪቷ ደግሞ በጣም አስፈላጊ ነው ብዬ ነው የማስበው። ግን አሁን ባለንበት ደረጃ ጅምሩ ጥሩ ቢሆንም ለኦኤምኤንም ሆነ ለሌሎች ሚዲያዎች ሀገር ቤት ውስጥ ገብቶ ለመስራት የሚያስችል ነው ብዬ ላይ ነው። በጣም ነው የማመሰግነው። ጃዋር መሐመድ፣ የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ፣ ለሰጣህ ማብራሪያ አመሰግናለሁ። ኤኖክ፣ እኔም አንተና ዲኤንም በየጊዜው ለመሰጡ ጅድል ከልብ አመሰግናለሁ። ሄኖክንና እንግዶቹን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ቀዳሚ የነበረው ዘገባችን አሁን ደርሶናል። አቶ አንዳርጋቸው ጽጌን ጨምሮ አምስት መቶ ሰዎች ክሳቸው ተቋርጦ ከእስር መረቀቃቸው ታውቋል። አቶ አንዳርጋቸውም ማምሻውን ወደ ወላጆቻቸው ቤት ገብተዋል። መለስካቸው አምሃ ዝርዝሩን አድርሶናል። አቶ አንዳርጋቸው ጽጌ ዛሬ ተፈተው ወደ አባታቸው ቤት አካባቢ ሲደርሱ የመጡበት መኪና የአምቡላንስ የሚመስል ስለነበረ ከግቢው ውጭ ሲጠብቃቸው የነበረው ሕዝብ ብዙም አልጠረጠረም። ጥቂት ወጣቶች ግን ጠጋ ብለው እሱ ነው እያሉ መጮህ ሲጀምሩ ሕዝቡ በሩጫ ይከተል ጀመረ። መኪናዋ መንቀሳቀስ አልቻለችም። ስርጭትም የሚተኮስ ነበረ። ሕዝቡ ጨርሶ ስሜትን መቆጣጠር አልቻለም። መኪናዋ እንደምንም የግቢውን በር አልፋ እንደ ገባች አቶ አንዳርጋቸውን በሰዎች ትከሻ ላይ ከሩቅ አየኋቸው። በብዙ ትግልና ትርምስ አገኘኋቸው። እንኳን ደስ አለ አቶ አንዳርጋቸው፣ እንኳን አብሮ ደስ አለን ምን ተሰማ ዛሬ በጣም የሚያስገርም ነገር ነው የጠበቀኝ ዚህ የህዝቡ ሁኔታ እና ፈጽሞ አልጠበቅኩም ነበር እንዲህ አይነት ነገር ዝም ብዬ አባቴ ቤት በሰላም ገባለሁ ብዬ ነበር ይህ ሁሉ ሰው መኪና መግባትም እንደማይችል በእግሬ መሄድ እንደማልችል አድርገው እንደዚህ ተሸክሞ በእንዲህ አይነት ሁኔታ እዚህ ያስገባኝ እንዲህ አይነት ነገር ፈጽሞ ፈጽሞ አልጠበቅኩም ነበር። ትላንትና ስንጠብቀ ነበረ። ለምን አቃቢ ህጉ ርቅርት አድርገን አላል እንጂ ለማረሚያ ቤቱ ሰነድ አላከም ነበረ ነው የተባልኩት። በአስተዳደሩ የተነገረኝ ሰነዱ እስከሚመጣ ድረስ መቆየት ነበረብን ያለኝ። ዛሬ ልከው ዛሬ አስፈርሙ ልከውኛል። የአቶ አንዳርጋቸው አባት አቶ ጽጌ ሀብተማርያም ለልጃቸው በልዩ ሁኔታ ይቅርታ መደረጉን ከሰሙበት ጊዜ ጀምሮ ፍቺውን በጉጉት ነበር ሲጠብቁ የቆዩት። እሳቸውንም ስሜታቸውን ጠይቄያቸው ነበረ። ምን ወሰኑ የሌለው ደስታ ሰሞኑ ሲጠብቁ ነበረ። በጣም ጠብቅ ነበረ። እንቅልፍ አይወስደኝም ነበረ። እንቅልፍ አይወስደኝም ነበረ። ከመሸ ጀምሮ ነው እንደዚህ ያጋጥሞት እንቅልፍ እንደው እንዲ ያለት አይ፣ ቀድሞ ጊዜ ነው። ቀድሞ ጊዜ ነው። ወደኋላ ላይ ነው። እንኳን ደስ ያለዎት። ባለቤታቸው ወይዘሮ ታደረች ደግሞ እንዲህ ይላሉ። ለአባቱ ማስረከቤ በጣም ደስ ብሎኛል። ኃላፊነት ስለተሰጠኝ በዚህ በማስረከቤ በጣም የበለጠ ብዙ ደስተኛ ሆኛለሁ። እነሱም ብዙም አላንገላቱንም። እግዚአብሔር ይስጣቸው። የአቶ አንዳርጋቸው ጽጌት ወይዘሮ አይነ የጽጌንም ምን ተሰማዎት ብያቸው ነበረ። ምን የማይሰማኝ ነገር አለ? ይሄ ነው ብዬ እምልህ ነገር የለኝም። ተወ። ሚክስድ ነው ፊሊንጌ። ይሄ ነው ብዬ እምልህ ነገር የለም። ምን ያላየሁትም ለአስራ ሶስት አመት አላየሁትም። ስፔሻ ደግሞ ባለፈው አመት አራት አመት እዚህ ሀገር ሲቀመጥ አንድ ቀን የማየት እንኳን እድል አልነበረኝም። ተከልክዬ ነው ተከልክዬ። ለምን የከለከሉሽ? ለምን እንደከለከሉኝ እነሱ መጠየቅ ይሻላል እንጂ እኔ እዚህ ቁጭ ብዬ የዘጠና ዓመት አባቴ ስንቅ በየሳምንቱ እንዲያስገባ የተፈቀደበት ምክንያት ምን እንደሆነ አልገባኝም። መቸም ሁሉም አባት አላቸው እና ይህንን ሽማግሌ ከኦሎምፒያ ተነስቶ ቃሊቲ ድረስ በየሳምንቱ ከወይዘሮ ታደለች ጋራ ይዘው ያንን በሳምንት አንድ ቀን ስለሚፈቀድ የሳምንት ኮተት ነው ተሸክመው የሚሄዱት። እና ይህንን አገር ይፍረደው። እኔ ምንም የምለው ነገር የለኝም። አቶ አንዳርጋቸው ብቻ ሳይሆኑ በዛሬው ዕለት ከአምስት መቶ የማያንሱ ሰዎች መፈታታቸው ታውቋል። አቶ አንዳርጋቸው ዛሬ ለደጋፊዎቻቸውና በአባታቸው ግቢ ለተቀበላቸው ሕዝብ ባደረጉት አጭር ንግግር የተደረገላቸውን አስደናቂ አቀባበል አመስግነዋል። ደስታቸው ከፍተኛ የመሆኑን ያህልም ዛሬም ያልተፈቱ ኢትዮጵያውያን ብዙ ያሉ በመሆናቸው ያደረባቸውን ሐዘን አልሸሸጉም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ከአራተኛ ፎቅ ለመውደቅ የተንጠለጠለ የአራት ዓመት ህጻንን ለማዳን በሚያስገርም ፍጥነት የፎቁን በረንዳዎች በመውጣት ህፃኑን ያተረፈው እና ይህንን ሲያደርግ የሚያሳየው ቪዲዮ የማሊው ስደተኛ ማማዱ ጋሳማ ከትላንት ጀምሮ በዓለም ዙሪያ በሚገኙ የመገናኛ ብዙሃን ሲሰራጭ ውሏል። የፈረንሳዩ መሪ ኢማኑኤል ማርኮ ማክሮን ለማማዱ ለፈጸመው ጀግንነት የፈረንሳይ ዜግነት ሰጥተውታል። የቪኦኤው የባምባራ ሰርቪስ ፕሮግራም ወጣቱን አናግሮት ነበር። መስታወት አድራጋው እንደሚከተለው ታቀርበዋለች። የሀያ ሁለት ዓመቱ ማሞዱ ጋሳማ በምዕራብ ማሊ ዲያፎኑ ያጋኒ ከያስ በምትባል መንደር ነው ያደገው። ከማሊ በቡርኪና ፋሶ አድርጎ ኒጀር እና የሳህራን በረሃ አቋርጦ ሊቢያ፣ ከዛም በትንሽ ጀልባ የሜዲትራኒያንን ባህር አቋርጦ ጣሊያን እንደገባ ይናገራል። በፈረንሳይ ፓሪስ መኖር ከጀመረ አንድ ዓመቱ ነው። ምስልህን በዓለም ዙሪያ ብዙዎች በቴሌቪዥንና በማህበራዊ መገናኛ ብዙሃን ተመልክተውታል። ለመሆኑ ምንድን ነበር የተፈጠረው? ከሴት ጓደኛዬ ጋር ነበርኩ። እግር ኳስ በቴሌቪዥን ለማየት አቅራቢያችን ወደሚገኘው ምግብ ቤት በማምራት ላይ ነበርን። ምግብ ቤቱ ደርሰን ምግብ አዘዝኩ። ልንበላ ስንዘጋጅ ከደጅ ብዙ ሰዎች ተሰብስበው ሲጫጫሁ አሻገሬ ተመለከትኩ። በአካባቢው የነበሩ የመኪና ሹፌሮችም ጥሩንባቸውን ያሰሙ ነበር። ከዛም ከምግብ ቤቱ ወጣሁና ምን እንደሆነ ስመለከት የአራት ዓመት ሕፃን ልጅ አራተኛ ፎቅ በረንዳ ላይ ተንጠልጥሎ ተመለከትኩት። ለማሰብ ጊዜ ባለማጥፋቴ እግዚአብሔርን አመሰግነዋለሁ። መንገዱን አቋርጬ ልጁን ለማዳም መሮጥ ጀመርኩ። እግዚአብሔር ይመስገን ከመውደቅ አድኘዋለሁ። ሕፃኑን ከመውደቅ ካዳንከው በኋላ አንተ ምን ተሰማ? ወደ ፎቁ ላይ መውጣት የጀመርኩት ልጁን ለማዳን ነበር። ካዳንኩት በኋላ ፖሊሶች መጡና ሁለታችንንም አንድ ክፍል ውስጥ አስቀመጡን። እኔ በዛን ሰዓት ሰውነቴ ሁሉ ከመንቀጥቀጡ የተነሳ ራሴን ችዬ መቆም እንኳ አልችልም ነበር። የሰራሁትን ባለማመን ሰውነቴ ሁሉ ይንቀጠቀጥ ነበር። ከፕሬዚዳንት ማርኮን ጋር የነበረህ ቆይታ ምን ይመስል ነበር? በጣም ደስ ብሎኝ ነበር። ጠርተው ነው ያነጋገሩኝ። እንዴት ልጁን ማዳን እንደቻልኩ ነበር የጠየቁኝ። እኔ ደግሞ እርዳታ እንደምፈልግ ነገርኳቸው። ሶማሊን ለቅቄ በቡርኪና ፋሶ፣ በኒጀር ከዛም የሳሐራ በርሃን አቋርጬ ሊቢያ ደረስኩ። ለተወሰነ ጊዜ ሊቢያ ከቆየ በኋላ ወደ ጣሊያን የምሻገርበትን መንገድ ማፈላለግ ጀመርኩ። በጀልባ መንገዴን እንደጀመርኩ በወደብ ጠባቂዎች ተይዤ ታሰር ተደረግኩ ከዚያም ወደ ኒጀር እንድመለስ ተደረግኩ። ለሁለተኛ ጊዜ ያንኑ መንገድ ሞክሬ በእግዚአብሔር እርዳታ ጣሊያን መግባት ቻልኩ። ፕሬዚዳንት ማርኮን የፈረንሳይ ዜግነት እንደሚሰጡ ነግረውሃል አይደለም? አዎ ነግረውኛል። በርካታ የማሊ ወጣቶች በሳሃራ በረሃና በአልጄሪያ እንዲሁም ሊቢያ እስር ቤቶች ውስጥ ይገኛሉ። ስለ እነሱ መናገር የምትፈልገው ነገር ካለ? እኔን እንደረዱኝ ሌሎች ስደተኛ ወንድሞቼን እንዲጎበኙልኝ ጸልያለሁ። ለሁሉም ስደተኛ የተሻለ ሕይወት እንዲያገኙ ጸልያለሁ። በሰሃራ በረሃ ያሉትን በረሃውን በሰላም እንዲያሳልፍላቸው፣ በባህር የሚጓዙትንም በሰላም ያሰቡት ያደርሳቸው ዘንድ እግዚአብሔርን በጸሎት እጠይቃለሁ። ፖሊሶች እንዳረጋገጡት ከመውደቅ የተረፈው የአራት ዓመቱ ህፃን ወላጆች ይህ ሁሉ ሲሆን በቤት ውስጥ አልነበሩም። ህፃኑ ያለ ትልቅ ሰው ጥበቃ ቤት ውስጥ ብቻውን የተተወበትን ምክንያት የፓሪስ ፖሊሶች በማጣራት ላይ ናቸው። የዛሬው የጋቢና ጉዟችን እንግዲህ በዚሁ ተጠናቋል። ሄኖክ ፌስቡክ አት ቪ ማሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪን በመጠቀም ላኩልን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማ ና ሄኖክ ሰማግዜርነን። ዝግጅታችንን በቴክኒክ ያቀነባበረው ሞቢል ያበሮ ነው። የቴክኒክ መሀንዲሳችን ደግሞ ሱሌ ታራዋሌን እናመሰግናለን። አብራችሁን ስላመሻችሁ በዚህ ዜማ እንሰናበት። መልካም ምሽት። በነገው ጉዞ እንገናኝ። she